በኢቦላ ክፉኛ ተጠቅተው የነበሩት የምዕራብ አፍሪቃ ሀገሮች ወረርሽኙ ዳግም ቢከሰት ለመከላከል በሚያስችል አቅም ራሳቸውን የተሻለ አዘጋጅተዋል ሲሉ የዓለም የጤና ድርጅት የአፍሪቃ ዲሬክተር ተናገሩ ዲሬክተሩ ማትሺዲ ሶሞኤቲ በተለይ ለአሜሪካ ድምፅ በሰጡት ቃለ ምልልስ እንደገለጹት የ2014ቱ የኢቦላ ወረርሽኝ ዋነኛ ተጠቂዎች ላይቤሪያ ሴራሎና ጊኒ በበሽታዎች ክትትል፣ የላቦራቶሪ ምርመራና የጤና እንክብካቤ አገልግሎት አቅማቸውን በወጉ በማጎልበታቸው ለመሰል ድንገተኛ ሁኔታዎች አፋጣኝ ምላሽ መስጠት በሚያስችል ደረጃ ላይ ናቸው። ሊሳ ሽላይን ከጄኒቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል። ማትሺ ዲሶ ሞዌቲ የዓለም ጤና ድርጅት የአፍሪካ ፕሮግራም ኃላፊነቱ መንበር የተረከቡት በምዕራብ አፍሪካ በብዙ ሺህ የሚቆጠር ሕዝብ የፈጀው የኢቦላ ወረርሽኝ ስርጭት እጅግ ከከፋ ደረጃ ደርሶ በነበረበት ወቅት ነው። ባለሙ ጤና ድርጅት ለአህጉሪቱ የጤና እክሎች መፍትሔ ፍለጋ በሚደረጉ ጥረቶች እንደ ዋና አዝማች፣ እንደ ሰደድ እሳት በመዛመት ላይ የነበረውን የዚህን ገዳይ ወረርሽኝ ስርጭት ለመግታት ሁኔታው የሚጠይቀውን ሁሉ ማድረግ እንደሚገባኝ እረዳ ነበር ብለዋል። ዲሬክተሯ ለአሜሪካ ድምፅ ሲያስረዱም እንደ አውሮፓውያን ዘመን አቆጣጠር በ1976 ከታየው ወዲህ በወረርሽኝ መልክ ሲከሰት የመጀመሪያው በሆነው እንደ አውሮፓውያን ዘመን አቆጣጠር በመጋቢት 2014 የተከሰተው የኢቦላ ወረርሽኝ ዋነኞቹ ተጠቂዎች የነበሩት ሶስቱ የምዕራብ አፍሪካ ሀገሮች ላይቤሪያ፣ ሴራሊዮንና ጊኒ ዳግም ሊከሰት የሚችለውን የኢቦላ ጥቃት ለመከላከል ያላቸውን አቅም በእጅጉ አጎልብተዋል ነው ያሉት። ይህንንም እዚህም እዚያም አልፎ አልፎ የሚከሰቱትን የበሽታውን ጥቃቶች በብቃት በመቆጣጠር ማሳየታቸውን ነው የተናገሩት። ባለፉት ጥቂት ወራት ሳይጠበቁ የተከሰቱትን ድንገቶች ፈጥኖ በምርመራ በማረጋገጥ ለበሽታው ከተጋለጡ ግለሰቦች ጋር የተገናኙና ለቫይረሱ የመጋለጥ እድል ያላቸውን ሰዎችም በወቅቱ የመከታተልና ብሎም ወረርሽኙን የመቆጣጠር ብቃታቸውን አሳይተዋል። በመሆኑም ይህ ያን አስከፊ ሁኔታ ተከትሎ የተገኘ አዎንታዊ ውጤት ነው ማለት ይቻላል። ይሁንና ግን አሉ ዲሬክተሯ። ይሁንና በመሠረተ ልማት ግንባታውም ሆነ አፋጣኝ ምላሽ ለመስጠት በሚያግዘው የጤና አገልግሎት ሥርዓት አደረጃጀት በኩል ወረርሽኙን ለመቆጣጠር እንዲያግዙ ታልመው የተደረጉት ማሻሻዮች ዘለቄታ እንዳላቸው ማረጋገጥ ያስፈልጋል። ይህም የዓለም አቀፉን ማኅበረሰብ ያል ያልተቋረጠ ድጋፍ ይጠይቃል፣ ያሉት ሞየቲ ወረርሽኙ ተባብሶ በቀጠለበት ወቅት ምዕራብ አፍሪካ ላይ የፈሰሰው የገንዘብም ሆነ የባለሙያ ድጋፍ ያለ ጊዜው እንዳይቋረጥ ሲሉ አሳስበዋል። ለጋሾች የገቡት የድጋፍ ቃል ተጠብቆ አገሮቹ ትኩረት የሰጡት መልሶ ግንባታ እውን ይሆናል ብዬ አምናለሁ ምክንያቱም አገልግሎቱ የሚሰጡት የሕክምና ባለሙያዎች የመሰረተ ልማት ግንባታና የላብራቶሪም ሆነ አስፈላጊው ቁሳቁሶች መኖር ለውጤቱ ዘለቄታ ወሳኝ ነውና። ዓመታዊ ጠቅላላ ጉባኤውን ያጠናቀቀው የዓለም ጤና ድርጅት ለድንገተኛ ጊዜ ደራሽ በሆነው አስቸኳይ የሕክምና አገልግሎት አቅርቦቶች ዙሪያ የነደፈውን አዲስ ማሻሻያ ይፋ አድርጓል። ይህን የጤና አገልግሎት ስርዓት እውን ለማድረግ የሚያስችል የገንዘብ ድጋፍ እንሰጣለን ሲሉ አባል አገሮች የገቡትን ቃል ያወደሱት ሞየቲ የዓለሙ ጤና ድርጅት በተለያየ ጊዜያት የሚቀሰቀሱ ወረርሽኞችን እንዲሁም የጤና ቀውሶችን ለመቋቋምና መጠነ ሰፊ አደጋ ከመሆናቸውን በፊት ለመከላከል የተሻለ አቅም ደረጃ ይኖረዋል ብለዋል። ይህ ደግሞ ለአፍሪካ አገሮች የምስራች ያዘለ ዜና ነው።